ሀያ ስምንቱም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምጻሩ አባል ሀገራት ከኢራቅ እስከ አፍጋኒስታን እስከ ሶሪያ ይዋጋሉ። ያ ግዙፍ የጋራ የጦር ድርጅታቸውም ከየጦር አውዱ አልተለየም። እርግጥ ነው፣ የመብት ተሟጋቾች በየጦርነቱ ሰላማዊ ሰዎች ማለቃቸው እንዲቆም መጠየቅ፣ መጮህ፣ ማስጠንቀቃቸው አልቀረም። የአሜሪካ አጥኚዎች በበኩላቸው አሜሪካ መራሹ ጦር በአንዲት የኢራቅ ከተማ ሞሱል ብቻ በአንድ የመጋቢት ሳምንት ብቻ ከአንድ መቶ በላይ ሰላማዊ ሰዎች በአውሮፕላን ቦምብ፣ ሚሳይል መገደላቸውን አረጋግጠዋል ትናንት በትናንቱ ጉባኤ ግን ሰላማዊ ሰዎች መገደላቸው ይቁም የሚል ሐሳብ አልተነሳም። የዓለም ብቸኛ የጦር ተሻራኪ ድርጅት በየጦርነቱ በቀጥታ ይዋጋ እንጂ እንዲያውም የድርጅቱ ዋና ጸሐፊ የንስ ስቶልተንበርግ እንዳሉት የማንቸስተሩ ጥቃት የድርጅቱ አባላት የጸረ ሽብር ውጊያቸውን ማጠናከር እንዳለባቸው አመልካች ነው። ማንቸስተር የደረሰው የአሸባሪዎች ጥቃት አሸባሪነትን ለመዋጋት በጋራ መቆማችንን የሚያረጋግጥ መልእክት ማስተላለፍ እንዳለብን አመልካች ነው። ወትሮም በእርግጥ አልተነጣጠሉም። ትናንት ደግሞ ኔቶ አይሲስን በቀጥታ እንዲወጋ ወሰኑ። ውሳኔ ዘመቻው ግን እግረኛ ጦርን አይጨምርም ምክንያት ሰላማዊ ሰዎች በሚያልቁ በሚሰደዱበት ጦርነት የኔቶ ወታደር መሞት የለበትምና። ታዛቢዎችን ያስደመመ ተቾችን የማረከው ግን የጓያተኞች ውሳኔ የመብት ተሟጋቾች ውትወታ ወይም የውሳኔ እውነታው ተቃርኖ አልነበረም። የዩናይትድ ስቴትሶ ፕሬዚደንት ዶናልድ ትራምፕ ንግግር ትችትና ማስጠንቀቂያ እንጂ። አንዳንዶች ንግግሩን ለሌሎቹ ለ27ቱ መሪዎች የተሰጠ መመሪያ ሲሉት፣ ብዙዎቹም ገለጻ ብለውታል ሌክቸር። ከ28 አባል ሀገራት 23 ለመከላከያ ኃይላቸው መክፈል ያለባቸውንና የሚገባቸውን እስካሁን አልከፈሉም። ይህ ለዩናይትድ ስቴትስ ግብር ከፋዎች ጥሩ አይደለም። አብዛኞቹ ሀገራት ከቀዳሚዎቹ ዓመታት ብዙ ውዝፍ ገንዘብ አለባቸው። ሁሉም አባል ሀገራት ከአጠቃላይ ዓመታዊ ገቢያቸው ሁለት በመቶውን ብቻም አምና አዋጥተው ቢሆን ኖሮ አሁን ለጋራ መከላከያችን 119 ቢሊዮን ዶላር ይኖረን ነበረ። ባለፈው ዓመት የአጠቃላይ ዓመታዊ ገቢያቸውን ሁለት በመቶ ለጠመንጃ የዋሉት ዩናይትድ ስቴትስ፣ ብሪታንያ፣ በዕዳ የምትዳክረው ግሪክ፣ ትንሽቱ ኢስቶኒያና ከምዕራቦች ጋር ሲነጻጸር ደሃ የምትባለው ፖላንድ ብቻ ናቸው። ታዛቢዎችን ያስገረመው ትራምፕ ስለዋሹ አይደለም፣ የዲፕሎማሲ ለከት ማጣታቸው እንጂ። ገለጻው ለአዲሱ የፈረንሳይ ፕሬዚደንት አስገራሚ፣ ለሌሎቹም አስደንጋጭ ብጤ ነው የሆነው። ለጀርመኗ መራሄተ መንግስት ለወይዘሮ አንጌላ ሜርክል ግን ያጸፋ ምትቆስቋሽ ሳይሆን አልቀረም። ለወደፊቱ አባል ሀገር የምትመዘነው ለመከላከያ ምን ያህል አወጣች በሚለው ሳይሆን ለኔቶ አስተዋጽኦ የማድረግ አቅማችን እስከምን ድረስ ነው በሚለው መሆኑ ደስ ብሎናል። በዚህ ረገድ እንደሚመስለኝ ጀርመን ጥሩ አቋም ላይ ናት። ኔቶን በምርጫ ዘመቻቸው ወቅት ያረጀም ያሉት ዶናልድ ትራምፕ እንደፎከሩት ካንጋፋው የጦር ድርጅት አልወጡም። ኔቶ 68 ዓመቱ ነው። ትራምፕ 71። ያረጀው ማን ነው?